சி கி உ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ወውስቴታ ጽላተ ኪዳን ዐሠርቱ ቃላት ተጽፋ ባጻብኢሁ ለእግዚአብሔር ቀዲሙ የነወነ በየውታ እንታይቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ